በአፍሪቃ የትልቋ ደሴት ማዳጋስካር ፕሬዚደንት ኤሪ ራዣዎና ሪማሚ ፒያኒና እንዲወርዱ የሀገሪቱ ምክር ቤት እንደ አውሮፓውያን ዘመን አቆጣጠር ግንቦት 26 2015 ዓ.ም ድምፅ ከሰጠ ወዲህ ጉዳዩ የሀገሪቱን ፖለቲከኞች ማወዛገቡን እንደቀጠለ ይገኛል። ፕሬዚደንት ራዦ ኦናሪ ማምፒያኒና የምክር ቤቱ ውሳኔ የድምፅ አሰጣጡ ስነ ስርዓት ትክክለኛ አልነበረም በሚል ጉዳዩን ለህገ መንግስታዊው ፍርድ ቤት አቅርበዋል። በድምፅ አሰጣጡ ጊዜ በምክር ቤት ከነበሩት 125 እንደራሴዎች መካከል 121ዱ ፕሬዚደንቱ እንዲወርዱ የጠየቀውን ሀሳብ መደገፋቸውን የተቃውሞ ቡድኖች ቢያስታውቁም የፕሬዚደንቱ ደጋፊዎች በድምፅ አሰጣጡ ወቅት በምክር ቤት የነበሩት እንደራሴዎች 102 ብቻ መሆናቸውን ነው ያመለከቱት። የማዳጋስካር ፕሬዝደንት ጠበቃ ፍርድ ቤቱ በሀገሪቱ እርቀ ሰላም የሚያወርድ ውሳኔን እንዲሰጥ ሲማጸኑ፣ የተቃዋሚ ቡድኖች ጠበቃ ደግሞ የምክር ቤቱን ውሳኔ እንዲያረጋግጥ ጠይቀዋል። ህገ መንግስታዊው ፍርድ ቤት የተቀናቃኞቹን ወገኖች መከራከሪያ ሀሳብ በጥሞና እንደሚመለከት ቢያስታውቅም ውሳኔ የሚሰጥበትን ዕለት ገና አልገለጸም። የማዳጋስካር ህገ መንግስታዊው ፍርድ ቤት አሁን የተፈጠረውን ውዝግብ በተመለከተ ትክክለኛውን ውሳኔ በመስጠት ውዝግቡን እንደሚያበቃ የማዳጋስካር ውጭ ጉዳይ ሚኒስትር ወይዘሮ ቢያትሪስ አታላ ተስፋቸውን ገልጸዋል። አሁን ባለን መረጃ መሰረት ህገ መንግስታዊው ፍርድ ቤት ውሳኔውን ከጥቂት ቀናት በኋላ ይሰጣል። እንግዲህ ውሳኔውን ለፍርድ ቤቱ ብልህነት እተወዋለሁ። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም በማዳጋስካር ከተካሄደው የመጀመሪያ መፈ ከፈንቅለ መንግስት በኋላ በደሴቲቱ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም በሰላማዊ ሂደት የተመረጡት ኤሪ ራዦናሪ ማምፒያኒና በምርጫው ዘመቻ ወቅት የገቡትን ቃል አልጠበቁም። የሀገሪቱ ኢኮኖሚያዊና ማህበራዊ አገልግሎት ሰጪ ዘርፎች አስተዳደራቸውም ላይ ብዙ ጉድለቶች እየታዩ ነው። እንዲሁም ሃይማኖታዊ ጉዳዮችን በሀገር ፖለቲካ ውስጥ ለማስገባት ሞክረዋል በሚል ተቃዋሚዎቻቸው አብዝተው ይወቅሷቸዋል። አሁን በፕሬዝደንቱና የተቃዋሚ ፖለቲካ ቡድኖች መካከል የተነሳው ውዝግብ ከብዙ አመታት ቀውስ በኋላ ራሷን መልሳ ለመገንባት ጥረት በማድረግ ላይ ያለችውን በማዕድን ሀብት የታደለችውን ሀገር መረጋጋት እንደገና ችግር ውስጥ እንዳይጥል ማስጋቱን የአካባቢውን ፖለቲካ የሚከታተሉ የፖለቲካ ጥናት ተቋማት ተንታኞች ገልጸዋል። ይሁንና ካዓለም አቀፉ ንግድ ጎን በተለይ ካለፉት ጥቂት ዓመታት ወዲህ በጸጥታ ጥያቄዎች ላይ የያዘችው ሚናዋ ከፍተኛ ትኩረት እያገኘች የመጣችው በህንድ ውቅያኖስ የምትገኘዋ ደሴቲቱ ማዳጋስካር ውስጥ አዲስ ቀውስ ሊፈጠር ይችል ይሆናል በሚል የተሰነዘረውን ስጋት ባለፈው ማክሰኞ እንደ አውሮፓውያን ዘመን አቆጣጠር ሰኔ 9 2015 ዓ ም በበርሊን በተካሄደው የህንድ ውቅያኖስ ፖለቲካዊ ኢኮኖሚያዊና ስልታዊ ትርጓሜን በተመለከተው ጉባኤ ላይ የተካፈሉት የማዳጋስካር ውጭ ጉዳይ ሚኒስትር ወይዘሮ ቢያትሪስ አታላ መሰረተ ቢስ ሲሉ አጣጥለውታል። ኖት ዴሞክራሲ ኤት ንኮር ጀን። እርግጥ ዴሞክራሲን በመትከሉ ሂደት ላይ ገና ጀማሪዎች ነን፣ ይሁንና በወቅቱ የሚታየው ሁኔታ ሀገራችንን ወደ አዲስ ቀውስ እያመራት ነው በሚል የሚሰማውን አስተያየት በፍጹም አልቀበለውም። በእኔ አመለካከት ይህ አይነቱ አባባል በሀገራችን ውጥረትና አለመረጋጋትን ለመፍጠር የሚደረግ ሙከራ ነው። ይህ እንዳይሆን ግን ውይይት ለመጀመር እቅድ ይዘናል። የማዳጋስካር ሕዝብ ጥረት መና እንዳይቀርም ውዝግቡ የሚመለከታቸውን ተቀናቃኝ ወገኖች ሁሉ ለድርድር ጋብዘናል። በዚሁ ጥረታችንም ላይ ወዳጆቻችን ስለሚደግፉን ተደስቻለሁ። የማዳጋስካር ፖለቲከኞችም ይህንን ጥረት እንዲደግፉ ዓለም አቀፉ ማህበረሰብ ጥሪ አስተላልፎላቸዋል።